የባዮሴፍቲ ወይም የደህንነት ህይወት ማሻሻያ ረቂቅ አዋጅ ባለፈው ግንቦት ወር ጸድቋል፣ በኢትዮጵያ ፓርላማ። የአዋጁ መጽደቅ ለሀገሪቱ ስጋት ነው የሚሉ እንዳሉ ሁሉ አዲስ በር ከፋች አድርገው የቆጠሩትም አሉ። አብዛኛው ሕዝቧ በገጠር የሚኖርና በእርሻ የሚተዳደረው ኢትዮጵያ ስለምን አዋጁን ማላላት ፈለገች የሚለው ጥያቄም የጠራ መልስ የሚፈልግ ሆኗል። አዋጁ የአካባቢ ተቆርቋሪዎችን ያስደነገጠ ሲሆን የአዋጁ መሻሻል የከፋ የጤና የአካባቢና የኢኮኖሚ ቀውስ ሊያስከትል ይችላል የሚለው ስጋትም የብዙዎች ነው። ቀደም ሲል በ2001 ዓመተ ምህረት በጀኔቲክ ምንድስና ወይም ጂኤምኦ የተለወጠ ህያው ወደ በኢትዮጵያ በሚገባበት ወቅት በኢትዮጵያ ብዝሃ ሕይወት ደህንነት ላይ ጉዳት እንዳያደርስ የሚያስችል እጅግ ጥብቅ የተባለ የኢትዮጵያ የደህንነተ ሕይወት አዋጅ ጸድቆ ነበር። የዚህ አዋጅ መጽደቅ በወቅቱ ተከስቶ ለነበረ ድርቅ በጄኔቲክ ምህንድስና የተለወጠ የስንዴ እርዳታ ወደ ሀገር ውስጥ እንዳይገባ የሚል ውዝግብ ተፈጥሮ እንደነበረም ይታወሳል። ይህ አዋጅ በጄኔቲክ ምህንድስና የተለወጡ ዘሮች ወይም ደግሞ ሕያዋን ለጥቅም እንዳይውሉ ይከለክል እንጂ ለምርምር፣ ለትምህርትና ለሙከራ በዝግ ላብራቶር መከናወን የሚቻልበትን ሁኔታም አመቻችቷል የሁለት ሺህ አንዱ አዋጅ መቅድም የህጉ መውጣት አስፈላጊ የሆነበትን ጉዳይ ሲገልጽ ከልውጥ ሕያዋን ሊከተል ከሚችል ጠንቅ ህብረተሰቡን አካባቢውንና ኢኮኖሚውን ለመጠበቅ መሆኑን ያመለከትም ነበረ ዓላማውንም በሰውና በእንስሳት ጤና በብዝሃ ሕይወት በአካባቢ በማኅበረሰቦችና በአጠቃላይም በሀገር ላይ ከልውጥ ሕያዋን ሊደርስ የሚችለውን አሉታዊ ተጽዕኖ ማስቀረት ወይም ቢያንስ ቢያንስ እስከ ኤምንታዊ ደረጃ ድረስ ማሳነስ ነው ሲል በግልጽም አስቀምጧል። ነገር ግን በቅርቡ የተሻሻለው አዋጅ ድንጋጌ ክልከላዎቹን በመሻር የለውጠ ሕያዋን ምርቶች በቀላሉ ወደ ሀገር ውስጥ ለማስገባት በር የሚከፍት በመሆኑ የአካባቢ ተቆርቋሪዎች አደገኛ ነው ሲሉም ስጋታቸውን እየገለጹ ነው። ሕጉን ማሻሻል ያስፈለገበት አንዱ ምክንያት ተደርጎ የሚነሳው የኢንዱስትሪው ልማትን ለመደገፍ ሲሆን፣ በተለይም ደግሞ በማኑፋክቸሪንግ ንዑስ ዘርፍ ማነቆ ተደርጎ የሚጠቀሰውን የግብዓት እጥረት በዘላቂነት ለመቅረፍ ያለመ ነው። በዚሁ ዘርፍም ልዩ ትኩረት የተሰጠው የጨርቃ ጨርቅ ንዑስ ዘርፍም ዋና ግብዓት የሆነውን የጥጥ ምርት የሚታይበትን እጥረት በዘላቂነት ለመቅረፍ እንደ መፍትሄ የቀረበው ደግሞ ቢትኮተን ተብሎ የሚታወቀውና በዘረመል ምህንድስና የሚመረተው ባይተዋር የሆነ የጥጥ ምርትን ለማስፋፋት ሲባል ነባሩን ሕግ ማሻሻል ማስፈለጉን የሚገልጹ አሉ። ነገር ግን የአካባቢ ተቆርቋሪዎች ሀገሪቱ ካላት ያልተነካ ሰፊና ለመሬት አንፃር ተፈጥሮአዊውን የጥጥ ምርት የኢንዱስትሪውን ፍላጎት ለማሟላት የራስን ጥቅም መገንባት እየተቻለ በውጭ ሀገራት ኩባንያዎች ተጽዕኖ ጥብቅ የነበረውን አዋጅ ማላላት ሀገርን የሚጎዳ ውሳኔ ነው፣ ሳይንሳዊ መሰረትም የለውም ሲሉ መከራከሪያ ያቀርባሉ። በተለይም በዓለም አቀፍ ደረጃ በዘረመል ምህንድስና ትልቅ ጡንቻ እንዳለው የሚነገርለት ሞንሳንቶ የተባለው የአሜሪካ ኩባንያ በኢትዮጵያ መንግስት ላይ ተጽዕኖ ማድረጉን በመጥቀስ የሚከራከሩም አሉ። ዘረመል ወይም ደግሞ ልውጠ ህያዋን ጂኤምኦ በሰለጠነው ዓለም ላሉ ኩባንያዎች በቀላሉ ጥገኛ የሚያደርግ ከመሆኑን ባሻገር ሀገር በቀል የሆኑ የብዝሃ ህይወት መሰረትን ያናጋል ሲሉ የአካባቢ ተቆርቋሪዎች ይናገራሉ። የጤና ቀውሱም በዓለም አቀፍ ደረጃ ስጋት እንደሆነ ቆይቷል። የኢትዮጵያ መንግስት አዋጅ አውጆ ህግ የማላላት ስራውን የሰራው በተለይ ከዩናይትድ ስቴትስ የልማት ድጋፍ ለማግኘት የለጋሽ ሀገራቱን ለማስደሰት ነው የሚሉ ውስጥ አዋቂዎችም አሉ። በብዙ ታዳጊ ሀገሮች የልውጠ ህያዋን ዘረመል ምህንደስና ጉዳይ ከሀገር ሉዓላዊነት ተለይቶ የሚታይም አይደለም። የዘረመል ምህንድስናን የሚደግፉ ምሁራን የምግብ ዋስትናን ለማረጋገጥ ለኢንዱስትሪ የሚሆን ተረፈ ምርት ለማምረት ዘርፉ ሁነኛ አማራጭ ነው ይላሉ። ይሁንና ሳይንሱን በተግባር ለማዋል በቂ የሰውና የቴክኖሎጂ አቅም የሌላቸው ሀገራት ከጥቅሙ ይልቅ ጉዳቱ አመዝኖባቸው ይታያል።